የላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሲርሊፍ በኢትዮጵያ ይፋዊ ጉብኝት አካሄዱ በብሔራዊ ቤተ መንግስት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የጋራ ጋዜጣዊ መግለጫ ሰጥተዋል። ሁለቱን ሀገራት በሚመለከት በተለይ በንግዱ ዘርፎች በርካታ ውሎችን ተፈራርመዋል። አፍሪካ ነክ በሆኑ እና በተባበሩት መንግስታት ኢትዮጵያ የወቅቱ የጸጥታው ምክር ቤት አባል እንደመሆኗ መጠን የተወያዩባቸው ነጥቦች መሆኑን ሁለቱም ባለሥልጣናት በመግለጫቸው አስረድተውታል። ይህንንም አስመልክቶ እንግዳዋ ፕሬዚደንት ኤለን ጆንሰን ሲርሊፍ ያሰሙት ከፊታችን የተደቀነው ተጽዕኖ እና ፈተናዎች እንዴት አድርገን ለመቋቋም እንችላለን፣ በተለይ ደግሞ በአፍሪካ ያለውን የንግድ ልውውጥ አሻሽለን ማጠናከር ያስችለናል በሚለው ላይ ነው የምንሰራው በትጋት ከሰራን በዓለም ገበያ ላይ ተወዳዳሪ ሆነን ለመሰለፍ እንበቃለን። በእነዚህ ጉዳዮች ዙሪያ የሁለታችን ወገኖች ከፍተኛ ባለሙያዎቻችን ሲሰሩ ቆይተዋል። አሁን እንግዲህ ወደ ተግባራዊነቱ ለመሸጋገር የመርህ ስልት እንቀርጻለን ማለት ነው። ከጨበጥነው ልምድና ካደረግናቸው ልውውጦች መነሻነት ይሆናል። በኢትዮጵያ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመድረክ ያሰሙት ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት ወቅታዊ አባል እንደመሆኑ መጠን የጋራ የአቋም መግለጫ በሆነው የአፍሪካ አንድ ድምፅን ይዘን ማስተጋባት ስለሚጠበቀብን ነው። በዚህ ነጥብ ዙሪያ ከላይቤሪያ ጋራ በአንድነት በመስራት አንድ ወጥ በሆነ አሰራር መድረክ ላይ ጠበቃ የምንሆንበት ጉዳይ ነው የሚሆነው። በጥቅሉ አፍሪካ በአንድ ድምፅ በዓለም አቀፉ መድረክ ያላትን አቋም ዋና ዋና ጉዳዮችን ከጠቀሷቸው ውስጥ የአየር ንብረትን በሚመለከት የምናነሳው አንደኛው ጉዳይ ነው፣ ለአፍሪካ ትልቁ ጉዳይ ነውና ነው። ይህንንም በሚመለከት ተቀራርበን የምንሰራንን በቅርቡ በአፍሪካ ሕብረት ውስጥ የፕሮግራም ይዘቶች የመሻሻል ለውጥ ተደርጓል። በጥቅሉ ድርጅቱንም በሚመለከት አንጻር ማለት ነው። ስለዚህ በእነዚህ ነጥቦች ዙሪያ ካለፈው የመሪዎች ጉባኤ የጀመረ ኢትዮጵያና ላይቤሪያ ተቀራርበው የሚሰሩበት አካሄድ አለ። ይህ ደግሞ ለአፍሪካ አህጉራዊው ድርጅት ጠቃሚ የሚሆን ነው። ከእነዚህም ጉዳዮች መነሻነት በየሁለት ዓመቱ የጋርዮሽ የሚኒስትሮችና የመሪዎቹ ጉባኤ እንዲካሄድ በጋራ ወስነናል። ዘርፈ ብዙ በጉዳዮቻችን እና የጋራ ውዶችን የምንመረመርበት የራሳችን መድረክ አሁን አቋቋምን ማለት ነው። ጌታቸው ተድላለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ